ከበረሃ ሀሩር ከባህር ማዕበል ታግለው ሳዑዲ አረቢያ በረኝነትና በአትክልት እርሻ ስራ የተሰማሩ አብዛኞቹ ኢትዮጵያውያን እንደሆኑ ይነገራል። በድምፅ አስተያየት ለመስጠት ፍላጎት የለንም ያሉት በርካቶች ቢሆኑም ከሪያድ በሁለት አቅጣጫ በ100 ኪሎ ሜትር ርቀት ላይ ያገኟቸውን አስር ወጣቶች አስተያየት አሰባስቢያለሁ። ወጣቶቹ ካሳለፉት ውጣ ውረድና እንግልት ሌላ በትንሹ አርባ ሺህ የኢትዮጵያ ብር ለደላላ ለመንገድ መሪ እንዲሁም ለመጓጓዣ ከፍለዋል። ይህ ገንዘብ ደግሞ በብድር አሊያም የቤተሰብን ንብረት በመሸጥ የተገኘ ነው። አብዛኞቹ ታዲያ ለጉዞ ወጪ የተበደሩትንም ገንዘብ ከፍለው አልጨረሱም። የጨረሱትም ቢሆን በተወለዱበት ቀዬ የመኖሪያ ቤት መስሪያ ቦታ ከመግዛት የዘለለ ይህ ነው የሚባል የቋጠሩት ጥሪት እንደሌለ ነው የሚናገሩት። ጁሃር አህመድ ከወሎ ከሚሴ ነው የመጣው። ሳውዲ አረቢያ በተለያዩ የጉልበት ስራዎች ላለፉት ሁለት ዓመታት ቆይቷል። የቴምር እርሻ ላይ ቴምር የማዳቀል ተግባር ያከናውናል። ቤት አሰራሁም እንጂ ቦታ ገዝቻለሁ። እንደገና ቤተሰቦች ምናምን ጠቅሜ ያለሁ ያለ በሚደገፈው ነገር እየደጋገፍኳቸው ነውና ዛሬም ቢወጡ ዛሬ ይወጣለሁ፣ ነገም ቢወጡ ነገ ይወጣለሁ። ስለዚህ የው ሰው አገር እንደሆነ ነው እንጂ መሆነ ብቻዬን ነው ነው የምለው ነገር የለኝም። ጀማል ንጉሴ ከደቡብ ወሎ ማጀቴ ነው የመጣው። የቴምር እርሻ ውስጥ በአረም ስራ ላይ ነው ያገኘሁት። ሳውዲ ከገባ ሁለተኛ አመቱ ነው። ወጣው አዋጅ ሰምተዋል? ሰምቻለሁ። ዝግጁ ነህ ለመውጣት? ዝግጁ አይደለም ለመውጣት። ለምን ገብቼ ምን አደርጋለሁኝ? የአንዱን ስታመጣው አንዱ ይቀራል። ወንድም አለ፣ እህት አለ። የተሰሩ ሳንቲም ከስሯል። ገብቶ አለመያዝያ እንዴት ይኮናል? መንግስታችን ደግሞ የሚረዳን ነገርና የሚሰጠን ነገር ምን አለው? አጥጋቢ ነገር ቢኖረው መንግስታችን ስደት እማይመጣ ነበር ህዝቡ እና ምንም እንሰራለን፣ ገብተን እዚሁን እንታገላለን። ሌላው ከማጀቴ የመጣው ወጣት መሐመድ ሐሰን 16 ዓመቱ እንደሆነ ይናገራል። ከ50 ሺህ ብር በላይ ከፍሎ ከሀገሩ ከወጣ ገና ስድስት ወሩ ነው። ስራ አግኝቶ የመጀመሪያ ደሞዙንም አልተቀበለም። ከመንጣት ግቡ መጣ ስንት ብር ከፈልክ እዚህ እንድትመጣ? ላደጉ ሰው ከኢትዮጵያ ሀያ ሺህ የመን ሀውል ያለው እዚህ ደግሞ ስምንት ሺህ ያል ድንበር ሀውል ያለ አሁን ውጡታ መጣ ሰርቼ ከፍላለሁ እያለ ካልወጣህ ማለት ነው እሱ እዳህን ይዘህስ ለመግባት አይከብድም? በጣም ይከብዳል። ያማ የውን ብሞት ይሻለኛል። እህት አለህ? እዚህ አንድ እህት አለኝ። ተበድራ ነው የከፈለልኝ። እሷንም ብላ የማን ከፋልኛ ለው ታከፍለኋት እሷም አለቀኝም እንግዲህ አልገባምንም እዚሁ የመሞት ነው። አሚን ጀማል ከጅማ ዞን ደዶ ወረዳ ከመጡት ኢትዮጵያውያን አንዱ ነው። በአንድ ትልቅ እርሻ ጣቢያ ከፊሎቹ እረኝነት፣ ከፊሎቹ በአትክልት እርሻ ተሰማርተዋል። ጀማል በሁለት ዓመት ቆይታው በትውልድ ቀየው ቤስ ሰርቷል። ልጆችም አሉት። እንድሪስ ተስፋዬ ደግሞ በሳውዲ በረሃ ለአራት ዓመታት በጎች ጠብቋል። ዛሬም ከ300 በላይ በጎች እየጠበቀ ነው። ሀገር ቤትም እረኝነትን ያውቃታል። ከማለዳ ቀትር እስከ ውድቀት ከበጎች ጋር የህይወት ዘየው ተዛምዷል። ምን አለ አሁን እዛ ሀገር ቤት ምንም የለብ፣ ብቻ ነው የሰራት። የት አጣየ እዚ ወደ ታጣየ ትንሽ ወጣ ላ ወደ ገጠር አስሪዎችስ ያውቃሉ። አንተ ግባ እንደተባልክ ተነሱ ጋር እነሱም አውቀዋል። ግን እሱ ብዙም እውነት አይመስላቸውም። ሳውዲ አረቢያ ሀገርን ከህገ ወጦች ማንጻት የሚል ስም የሰጠችው ዘመቻ ተጀምሯል። በሰላም ከሀገሯ የሚወጡ ህገ ወጦችም ለሚቀጥሉት ዘጠና ቀናት ያለምንም ቅጣትና እንግልት ራሳቸው ለጉዞ ከፍለው እንደመጡ ራሳቸው ከፍለው መመለስ ይኖርባቸዋል። ይሄንን ህግ የተላለፈ እስራትም ሆነ የገንዘብ ቅጣት ይጠብቀዋል። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ።